የእስራኤል መንግስት ከአፍሪካ በተሰደዱ ተገን ጠያቂዎች ላይ አድሎ ያደርጋል በሚል ተደጋጋሚ ወቀሳዎች ደርሰውበታል። ተገን ጠያቂዎችን አስመልክቶ ባለፈው ሳምንት በምክር ቤት ያሳለፈው የደሞዝ አከፋፈል ውሳኔም የመድሎ አንድ ማሳያ እንደሆነ እየተተቸ ይገኛል። ውሳኔው አፍሪካውያን ጥገኝነት ጠያቂዎች ለስራቸው ከሚቀበሉት ክፍያ ውስጥ 20 በመቶውን ተቀማጭ እንዲያደርጉ የሚያስገድድ ነው። በዚህ አይነት ተቀማጭ የሆነው ገንዘብ ወደ አገራቸው ሲመለሱ ተሰብስበው እንደሚሰጣቸው በውሳኔው ተቀምጧል። አንድ ተገን ጠያቂ ይመለሳለሁ ባለበት ጊዜ ወደ አገሩ ካልሄደ ገንዘቡ በመንግስት ይወረሳል። እስራኤል በስደተኞች ላይ የምትከተለውን ፖሊሲ በሚከታተሉ ወገኖች ዘንድ ይህ ውሳኔ አልተወደደም። የሀገሪቱ ዕለታዊ ጋዜጣ የሆነው ሃሬትስ በዕለተሰንበት እትሙ የእስራኤል ስርቆት ከተገን ጠያቂዎች በሚል ርዕስ ስር ውሳኔውን የሚተች ርዕሰ አንቀጽ አስነብቧል። ውሳኔው ዝቅተኛ ክፍያ የሚከፈላቸውን ተገን ጠያቂዎች ህይወት የበለጠ አስቸጋሪ የሚያደርግ ነው ሲል ጽፏል። ጋዜጣው ይህ የሚደረገው የተገን ጥያቄዎችን መንፈስ ለመስበርና ተማረው ወደ ሀገራቸው እንዲመለሱ ለማድረግ እንደሆነ ወንጅሏል። በኢየሩሳሌም ባለ የኢትዮጵያ ይሁዳውያን የመብት ተሟጋች ተቋም ውስጥ የሚሰሩት አቶ መብራቱ መሸሻ ጉዳዩን ከሁለት አቅጣጫ መመልከት እንደሚያስፈልግ ይናገራሉ። መጀመሪያ እነሱን እንደ ህፃን አድርገው ነው የሚያያቸው። ማንኛውም ሰው ሴለር ሲቀበል የሚጠቀምበትን ተጠቅሞ የሚያስቀምጠው ካለ አስቀምጠው እንደ ማንኛውም ትልቅ ሰው መጠቀም ይችላል። በራሱ ደሞ እንደዚህ አይነት ውሳኔ እንደ ህፃን አድርገው ነው የሚያቸው። ይሄ በኤርትራውያን ወይም በሱዳናያች ስታዩ መረጃዎች እንደሚያመለክቱት በእስራኤል ውስጥ በይፋ የሚታወቁ 46 ሺህ ገደማ አፍሪካውያን ተገን ጠያቂዎች አሉ። ከእነዚህ ውስጥ አብዛኞቹ ኤርትራውያን አሊያም ሱዳናውያን ናቸው። ተገን ጠያቂዎቹ ከቴላቪቭ ከተማ ሁለት ሰዓት ያህል በመኪና በሚያስኬደው ሆሎት በተሰኘ በረሃ ውስጥ ባለ ማቆያ ቦታ ኑሯቸውን እንዲገፉ ይገደዳሉ። ወደ ከተሞች ለስራ የሚወጡ ተገን ጠያቂዎች ከአሰሪዎቻቸው የሚያገኙት ከተለመደው አነስተኛ ክፍያ እንደሆነ ይነገራል። እንደ አቶ መብራቱ አባባል ከሆነ በእስራኤል ሕግ መሰረት አሰሪዎች ለሰራተኞቻቸው ከሚከፍሏቸው ውስጥ የተወሰነውን አስልተው የማስቀመጥ ግዴታ አለባቸው። ሰራተኞቹ ጡረታ ሲወጡ ወይም አደጋ አጋጥሟቸው ከስራ ከተገለሉ በአሰሪዎቻቸው በኩል የተጠራቀመውን ገንዘብ ይጠቀማሉ። ባለፈው ሳምንት የተላለፈው ውሳኔ ከእስራኤል መንግስት አንጻር ሲታይ ከዚህ ጋር የሚያያዝ ጭምር እንደሆነ አቶ መብራቱ ያስረዳሉ። ይሄ ውሳኔ እንደሚመስለኝ አንደኛ ለእነሱ እንትና ለመስጠት ይመስለኛል። እንደዚህ ያደረጉት ሶስቱንም ለመያዝ ማለት ነው። ዜግነት እንዲኖራቸው አልፈለጉም። ወይም የተወሰነ ጥገኝነት እንዲጠይቁም አልፈለጉም። እንደ ማንኛውም ሰርተው በደሞዛቸው እንዲጠቀሙም አልፈለጉም። አሰሪዎችም እነሱን እንደ ማንኛውም ዜጋ ማለት ነው የተወሰነ አስቀምጠው ጉዳት በሚደርስባቸው ጊዜ ወይም በሚያረጁ ጊዜ እንዲሰጧቸው አላረጉም። ሁሉንም አላደረጉም። በተገን ጠያቂዎቹ ላይ እየተደረገ ያለውም ሆነ ከዚህ ቀደም በኢትዮጵያ ይሁዳውያን ላይ የተፈጸሙ ሰብአዊ መብት ጥሰቶች ከዘረኝነት አመለካከት ጋር የሚያያዙ እንደሆነ አቶ መብራቱ ይከሳሉ። ከአውሮፓ በተለይም ከምስራቅ አውሮፓ ተሰደው በእስራኤል እየሰሩ የሚገኙት ከአፍሪካውያኑ ሶስት እጥፍ ቢሆኑም እነርሱን የሚመለከት ምንም ነገር አለመደረጉን አንስተው ይከራከራሉ። ቢበዛ አምሳ ሺህ የሚሆን ነው በጣም ቢበዛ የሚባል ያሉ አፍሪካውያን፣ ጥቁር አፍሪካውያን ግን ህጋዊ ያልሆኑ ኢሚግራንት ተዚህ ያሉት ከመቶ ሺህ የበለጠ ደግሞ ነጭ ፈረንጆች አሉ። ስለነዛ ህግ አይወጣም፣ ስለነዛ አይወራም። እንዲያውም ሀገራቸው ወደው ተመልሰው መምጣት ይችላሉ። የሚወራ ስለ አፍሪካውያን ብቻ ነው። ለምንድን ነው ይሄ? ሌላ ምክንያት ልትሰጠው አልችልም፣ ዘረኝነት ካልሆነ ማለት ነው። እስራኤል በበረሃ ላዘጋጀችው ማቆያ ጣቢያዋ እስከ 250 ሚሊዮን ዶላር እንዳወጣች ዘገባዎች ያመለክታሉ። ሀገሪቱ ካስጠለለቻቸው ተገን ጠያቂዎች መካከል 20 ሺህ ያህሉን ወደየሀገራቸው እንዲመለሱ ማድረጓን ማስታወቋ አይዘነጋም።